የዘንድረው የኢትዮጵያ ምርጫ ካለፉት ሁለት ምርጫዎች የቀዘቀዘ መሆኑን አንዳንድ አስተያየት ሰጪዎች ይናገራሉ። ይሁን እንጂ የመድረክ ምክትል ሊቀመንበር ዶክተር መረራ ጉዲና ግን በዚህ አይስማሙም። በኦሮሚያ የተለያዩ አካባቢዎች የምርጫ ዘመቻ በማድረግ ላይ የሚገኙት ዶክተር መረራ ከመራጩ ሕዝብ ስሜትና የለውጥ ፍላጎት አንጻር የዘንድሮው ምርጫ ከሁለት ሺህ ሁለቱ የተሻለ ነው ይላሉ። እስክንድር ፍሬው ነው ዘገባውን የላከው። በትውልድ ቦታቸው ምዕራብ ሸዋ ባለፉት ምርጫዎች ሁሉ የተወዳደሩት ታዋቂው የተቃዋሚ ፓርቲ መሪና የዩኒቨርሲቲ መምህር ዶክተር መረራ ጉዲና አብላጫ ድምፅ አግኝተው እንደሚመረጡ ያምናሉ። በምዕራብ ሸዋና በሌሎችም የኦሮሚያ አካባቢዎች ቅስቀሳ እያደረጉ የሚገኙት የመድረክ ምክትል ሊቀመንበር የደጋፊዎቻቸው አቀባበል ብርታት እንደሆናቸው ይናገራሉ። በ1997ና በ2002 ዓ ም የተካሄዱትን ምርጫዎች የሚያስታውሱና የዘንድሮው የቀዘቀዘ እንደሆነ የሚናገሩ አስተያየት ሰጪዎች አልጠፉም። ዶክተር መረራ ግን በዚህ አይስማሙም። ለቅስቀሳ በተዘዋወሩበት ወቅት የህዝቡን የመምረጥ ስሜትና የለውጥ ፍላጎት መመልከታቸውን ነው የሚገልጹት። አበጊላ የዘንድሮ ምርጫ ወደ ዘጠና ሰባቱ የህዝብ ጎልፍ እንዳልፈጠረ ይናቃል፣ ግን ወደዛ ይጠጋል። ከሁለት ሺህ ሁለቱ ይልቅ ወደ አስራ ዘጠና ሰባቱ ይጠቃል። እንዴት በሚንቀሳቀስ ህዝብም በማቅረብ ለምሳሌ አሁን የዛን ጊዜ ህብረት ነበር ህብረት የዛን ጊዜ ያቀረበው ተጋዛሪዎች ብዛት ሁለት መቶ አርባ አንድ ይመስለኛል አሁን ትንሽ ከፍ ብለናል ሁለት መቶ ስልሳ ሁለት ነው የእኛ ምርጫ ቦርድ ያሳየኝ ሁለት መቶ ሰባ ነው እንደዛም ቢሆን እኛ የምናውቀው 303 መሀል ምን እንደሆነ ምርጫ ቦርዱ እስካሁን አልነገረንም የት እንደደረሰ ምክንያቱም ምንድን ነው አንዳንድ ጊዜ አሞሌና ዱላ ይዞ ነው የሚንቀሳቀሱት በአሞሌ የሚያስወጣቸው ሊኖሩ ይችላሉ ገና በዱላ የሚያስወጣቸው ሊኖሩ ይችላሉ ያንን ታሳቢ አድርጎ ሊሆን ይችላል እንጂ በእኛ ሊስት ላይ 303 መቀመጫ ነው እና በተለይ በህዝቡ ስሜት እና እንቅስቃሴ ውስጥ አንዳንድ ታቸው እንደ ኦሮሚያ አይነቱ ከ97 ይወጣል የትግራይን እና ዘጠና ሰባት ኢንፋክት ትግራይ ብዙ አልነበረም። ትግራይ እንደሆን አሁን ይሻላል ማለት ነው። ደቡብ አካባቢ እርግጠኛ አይደለሁም። እኔ የተሻለ የማክርበት ኦሮሚያ አካባቢ ግን በየትኛው የሚይዛል ጀምሮ ይበልጣል። የሁለት ሺህ ሁለቱ ምርጫ ከዘንድሮ የሚሻለው ከተቃዋሚ ፓርቲዎች ትብብር አንጻር መሆኑን ዶክተር መረራ ይናገራሉ። ይህም ሆኖ የዘንድሮውን ምርጫ አጠቃላይ ሁኔታ ለመገምገም ጥቂት ጊዜ መጠበቅ እንደሚያስፈልግ የመድረኩ ምክትል ሊቀመንበር አስረድተዋል። ነጻና ዲሞክራሲያዊ ከሆነ ግን ተቃዋሚዎች ማሸነፋቸው እንደማይቀር ነው የገለጹት። ኢህአዴግ ዋል እኮ ጠመኛና በምርጫ ቦርድ ነው የሚያሸንፍ ኢህአዴግ ሁለቱ ምርኩዞቹን አስቀምጦ በአንድ ወር ስራ ባለሙያዎቹ ኢህአዴግን ካላሸነፈው ኢህአዴግ እሱ ገና 20 30 ዓመት ይላል። እኔ ደግሞ መቶ ዓመት እንዲገዛ ነው ፈርምለታለሁ። ችግሩ እሱ ነው። አሁን ለምሳሌ ገጠር እየዞሩ ምን እንደሚያደርጉት አውቃለሁ። ንብን ትመርጣለህ ፈርም እያሉ የቀበሌ አስተዳዳሪዎች ያስተዳደሩ እያስፈረጉ፣ ሀረር ላይ ሰምቻለሁ፣ አርሲ ሰምቻለሁ፣ አምቦ ሰምቻለሁ፣ ሁሉም ቦታ የንብ ምልክት እዚህ ላይ ምልክት አድርጉልኝ ከዚህ በኋላ እንዳውም የምርጫ ጋር መምጣት አያስፈልጋችሁም አይነት ሁሉ ጭምር ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከኢህአዴግ በመቀጠል በርካታ ዕጩዎችን ለውድድር ማቅረቡን የምርጫ ቦርድ መረጃ ያመለክታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ